ማህደር ዜና። ከዋሽንግተን ለንደን መሪዎችና ከጥቂት አሸርጋጆቻቸው በስተቀር የድፍን ዓለም መሪ ፖለቲከኛ ዲፕሎማቶች በየቢሮ ጓዳቸው የሚያንሾኳሹኩትን ዮሽካ ፊሸር በግሃድ አፈረጡት፣ አስጠነቀቁም። ማስጠንቀቂያው በእርግጥ ለዋሽንግተን ለንደን ፖለቲከኞች በጠቅ ይቀመ ነበረ ራምስፌልድ ግን አላገጡ ሚዩኒክ የካቲት ዘጠኝ ሁለት ሺህ ሶስት ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው የቡሽ ራምስፌልድ እብሪት የብሌር አዝናር ጭፍን መናጆነት ካደረሰው ጥፋት ከማንም በላይ የአሜሪካ ብሪታንያ ተተኪዎቻቸው በተማሩ ነበረ አልተማሩም እና በ16ኛ ዓመቱ ዘንድሮ ሜርክል ፊሸርን ፔንስ ራምስፌልድን፣ ሆኑም ታሪክ ራሱን ደገመን። በሊሆን ላፍታ አብረን እንጠይቅ። የጀርመን መራሒተ መንግሥት ወይዘሮ አንጌላ ሜርክል ለዘንድሮው የሚዩኒክ የጸጥታ ጉባኤ ተካፋዮች ባለፈው ቅዳሜ እንደነገሩት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አለቅጥ የሚገፉት የተናጠል መርህ ለዓለም አይበጭም። ሜርክል እንደሚሉት ሀገራት ወይም መንግስታት አንዳቸው ከሌላቸው ተነጣጥለው ሊኖሩ አይቻላቸውምና አንዱ ከሌላው ጋር ተነጣጥሎ መኖር እንደማይችል ለማስረገጥ ሜርክል ከጠቀሱት አብነት ቀዳሚው የ19ኛው መቶ ክፍለ ዘመን ጀርመናዊ ሳይንቲስት ምሁርና አገር አሳሽ የአሌክዛንደር ሁምቦልትን አስተሳሰብና ብሂልን ነው። እምነቱ በ1803 ከታተመው የሜክሲኮ ማስታወሻ ከተባለው መጽሐፉ እንደምናነበው ሁሉም ነገር አንዱ ከሌላው ጋር የተቆራኘ ነው የሚሉ ይሁንና፣ የሩቁ ዓለም አይደለም። የሁምቦልት ሀገር ጀርመንን ጨምሮ ዛሬ የምዕራብ የሚባሉት መንግስታት እንኳን የሁምቦልትን አስተሳሰብና እምነት ደግፈው የጋራ ጥቅማቸውን በጋራ ለማስከበር የተባበሩት በሁለት ዘግናኝ ጦርነቶች ሚሊዮን ወገኖቻቸውን ከቀበሩ ቢሊዮነ ቢሊዮናት ዶላር ከከሰሩ ከሁሉም በላይ ኮሚኒዝም ሞስኮ ላይ ከተጠናከረ በኋላ ነበረ። የምዕራብ ምስራቅ መሪዎች በኒኩሌር ቦምብ ለመጠፋፋት በሚዛዛቱበት በ1963 ሙኒክ ጀርመን ላይ የተመሠረተው የዛሬው የጸጥታ ጉባኤም በሁለቱም ከባድ ጦርነቶች የደረሰው ጥፋት እንዳይደገም ልዩነትን በውይይት ለመፍታት እንዲረዳ ታስቦ ነው። በየዓመቱ አንዴ የሚደረገው ጉባኤ በተለይ ከሁለተኛው ዓለም ጦርነት በኋላ የተመሰረተውን የምዕራቦችን አንድነት ለማጽናት በእጅጉ ጠቅሟል። የቀዝቃዛው ጦርነት ፍጻሜ፣ የበርሊን ግንብ መናድ፣ የምስራቅ አውሮፓ ኮሚኒስቶች መጥፋትም ሆነ የሶቪየት ህብረት መፈረካከስ የምዕራቡን ዓለም አንድነትም የሚዩኒኩን ጉባኤ ዓላማም ብዙም አልቀየሩትም። በሁለት ሺህ አንድ ዋይት ሀውስን የተቆጣጠሩት የዩናይትድ ስቴትስ ፖለቲከኞች ግን ዓለምን ብቻቸውን መጋለብ ሲጀምሩ፣ በተለይም ኢራቅን ለመውረር ሲዝቱ ብዙዎች እንደሚሉት ጠንካራው የምዕራቦች አንድነት ይሸረሸር ያዘ። ፕሬዚደንት ጆርጅ ደብሊው ቡሽ የለንደን፣ ማድሪድ፣ ሊዝበን ጭፍን ደጋፊዎቻቸውን አስከትለው ኢራቅን ለመውረር ጦራቸውን በሚያደራጁበት መሀል የተሰየመው የሚዩኒክ የጸጥታ ጉባኤ ላይ የተነገረው ደግሞ የሰባ ዘመኑ አንድነት የመፍረክረኩ ትልቅ ምልክት ነበረ። Und deswegen ist die erste kritische Frage, die ich stelle, warum diese Prioritätensetzung jetzt? ለዚህ ነው አሁን ለዚህ ለኢራቅ ወረራ ቅድሚያ የሚሰጥበት ምክንያት ምንድን ነው ብዬ የምጠይቀው። ዩናይትድ ስቴትስ ለእኛ ዴሞክራሲ ላደረገችው አስተዋጽኦ እናመሰግናለን። ዩናይትድ ስቴትስ ለነፃነትና መረጋጋት መቆሟ አያጠያይቅም። ለጀርመን ደግሞ ልዩ ትርጉም አላት። ምክንያቱም ካለአሜሪካ ድጋፍ ራሳችንን ከናዚ ነፃ ማውጣት ባለመቻላችንና ዴሞክራሲያችንንም መገንባት አንችልም ነበርና። የኔ ትውልድ ከዚህ የተማረው ምክንያታዊ መሆን አለብህ የሚል ነው። በዲሞክራሲያዊ ስርዓት ምክንያት ለማቅረብ ደግሞ መጀመሪያ ራስን ማሳመን አለብህ። ይቅርታ አድርጉልኝ፣ እኔን አላሳመነኝም። ይህ ነው ችግሬ። የፊሸር ማስጠንቀቂያም፣ የአብዛኛው ዓለም ፖለቲከኛ፣ ዲፕሎማቶች ምክር ማስጠንቀቂያም ነበረ። የብሪታንያና የዩናይትድ ስቴትስን ጨምሮ የድፍን ዓለም ህዝብ የአደባባይ ተቃውሞም ነበረ። በኃይል የታበዩት የዋሽንግተን ለንደን መሪዎች ምክር፣ ተቃውሞውን የተባበሩት መንግስታት ድርጅትንም ደንብ ጥሰው ኢራቅን የብሪት ማስተንፈሻቸው አደረጓት። ወረራው ከ500 እስከ 600 ሺህ የሚገመት ኢራቃዊ ገድሏል። ሀብታሚቱን ሀገር ወደ ድንጋይ ዘመን ሀገርነት ለውጧታል። 450 አሜሪካዊ፣ 500 ግድም የብሪታንያና የሌሎች ተባባሪ ሀገራት ወታደር ሞቷል። በመቶ የሚቆጠር የአሜሪካና የተከታዮቹ ሀገራት የኮንትራት ሰራተኞች ተገድለዋል። ዩናይትድ ስቴትስ ወደ 2 ትሪሊዮን ዶላር ከስክሳለች። ከዚያ ጥፋት ከዩናይትድ ስቴትስና ከብሪታንያ ቀድሞ የሚማር ፖለቲከኛ በእርግጥ ባልኖረ ነበረ። ግን የተማረ አይደለም። ለመማር የፈለገም የለም። ከጥፋቱ መማር የሚገባቸው የብሪታንያ ፖለቲከኞች ከአውሮጳ ወዳጆቻቸው ጋር በጋራ ትልቅ የመሆንን የህብረት መንገድ ተቃውሞው ትልቅ ሀገራቸውን ትንሽ ለማድረግ ቁልቁል እየገፏት ነው። የለንደን አክራሪ ፖለቲከኞች ብሪታንያ ከአውሮጳ ህብረት ከወጣች የህብረቱ ፍጻሜ እንደሆነ ይናገራሉ። የሚዩኒክ የጸጥታ ጉባኤ የበላይ ኃላፊ ቮልፍ ጋንግ ኢሽንገር እንደሚሉት ግን ሐቁም ተቃራኒው ነው ስ የአውሮፓ የአንድነት ፕሮጀክት ሊናድ ነው የሚለው አስተሳሰብ ስህተት ነው። እንደ እውነቱ ከሆነ የአውሮፓ ህብረት በብዙ ሀገራት ያለው ህዝባዊ ድጋፍ እየጨመረ እንጂ እየቀነሰ አይደለም። የከፋው የዩናይትድ ስቴትስ ነው። የእናንተን አምጡ፣ የኔን አትንኩ አይነት መርህ የሚያራምዱት የአሜሪካ መሪዎች ያችን ትልቅ ሀብታም የዲሞክራሲ አብነት ሀገርን ለብቻዋ እያከነፏት ነው። ወዳጅ ከጠላት ሳይለዩ የሚናደፉት ፕሬዚደንት ዶናልድ ትራምፕና ሹመኞቻቸው የጀርመን መኪኖች ለአሜሪካ ደህንነት አስጊዎች ናቸው እስከ ማለት ደርሰዋል። መራሄተ መንግስት አንጌላ ሜርክል የዋሽንግተን ማናህሎኝነትን ለማሳጣት ጥሩ አብነት አደረጉት። ቶእንዲያው እስኪ ተመልከቱ። በአውቶሞቢሎቻችን እንኮራለን መኩራትም እንችላለን። እነዚህ መኪኖች የሚሰሩት አሜሪካ ውስጥ ነው። ከትላልቆቹ ፋብሪካዎች አንዱ የሆነው የቢኤም ደብሊው ፋብሪካ የሚገኘው ደቡብ ካሮላይና ነው። ባየር አይደለም፣ ደቡብ ካሮላይና ነው። ደቡብ ካሮላይና መኪኖቹን ወደ ቻይና ትልካለች። ባየር የሚሰሩት መኪኖች ደቡብ ካሮላይና ከሚሰሩት የበለጠ የዩናይትድ ስቴትስን ደህንነት ያሰጋሉ። ይህ ያስደናል። ዓለም አቀፍ ውሎችን፣ የንግድና የጦር መሳሪያ ምርት ቁጥጥር ስምምነቶችን ተራ በተራ ያፈራረሱት ዶናልድ ትራምፕ የአውሮጳና የእስያ መሪዎች ዋሽንግተኖች የሚጠይቁትን እንዲከፍሉ የሚሉትንም እንዲያከብሩ እየገፉም እያስፈራሩም ነው። በሚኒኩ ጉባኤ ላይ ትራምፕን የወከሉት ምክትል ፕሬዚደንት ማይክ ፔንስ ደገሙት። በተለይ የኢራንን የአውሮፓ ሸሪኮቻችን በገዳዩ አብዮታዊ ስርዓት ላይ የጣልነው ማዕቀብ አሳንሰው መመልከታቸውን የሚያቆሙበት ጊዜ አሁን ነው። የአውሮፓ ሸሪኮቻችን ከእኛ ከኢራን ህዝብ ከአካባቢው ተባባሪዎችና ከወዳጆቻችን ጋር የሚቆሙበት ጊዜ አሁን ነው። የአውሮፓ ሸሪኮቻችን እኛ እንዳደረግነው ሁሉ የኢራን የኒውክሌር ስምምነትን የሚያፈርሱበት ጊዜ የኢራን ውጭ ጉዳይ ሚኒስትር የመሐመድ ጃቫድ ዛሪፍ አጸፋም አውሮፓ ላይ ያነጣጠረ ነበረ። አውሮፓ የዩናይትድ ስቴትስን የተናጠል ጉዞ ማዕበልን ለማምለጥ መዋኘት ከፈለገች ውሃ እንዲነካት መዘጋጀት አለባት። ለድርድር ዝግጁ መሆናችንን የማሳየታችንን ያክል ለደህንነታችን ለመረጋጋታችንም ሆነ ለብልጽግናችን የሌሎች ጥገኞች አይደለም። በጸጥታ ጉዳይ ላይ የሚመክረው ብቸኛው ትልቅ ጉባኤ የሚኒክ የጸጥታ ጉባኤ ዘንድሮ ሲደረግ 55ኛው ነው። በ2003 የተደረገው 39ኛው ጉባኤ ጀርመንኛን ከእንግሊዘኛ እያፈራረቁ የተናገሩት የዮሽካ ፊሸር ማስጠንቀቂያም ጎልቶበት ነበረ። የ2007 ጉባኤ የሩሲያው ፕሬዚደንት ቭላዲሚር ፑቲን በጆርጅ ደብልዩ ቡሽ መስተዳድር ላይ ያሰሙት ጠንካራ ትችት መለያው ነው። አምና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የእስራኤል ጦር ኃይል መጥቶ የጣለው የኢራን ሰው አልባ አውሮፕላን አካል ያሉትን የብረት ቁራጭ ለጉባኤተኞች አቀረቡበት። ዘንድሮም የአትላንቲክ ማዶ ለማዶ ወዳጅነት ልዩነት ነው የጎላበት። የጉባኤው የበላይ ኃላፊ ቮልፍጋንግ ኢሽንገር ከጉባኤው በፊት ባሳተሙት መጣጠፍ እንዳሉት Trump. Nach meiner festen Überzeugung besser ist als die Meinung, alle Dinge alleine lösen zu können. በዚህም ምክንያት ክቡራትና ክቡራን፣ ትናንትና ማታ ይህን ንግግሬን ሳዘጋጅ ሴናተር ሊንድሴይ ግራሃም የተናገሩትን ጥቅስ በማየቴ ደስ አለኝ። ትብብር ውስብስብ ጉዳይ ነው፣ ይሁንና በተናጠል ከመኖር ይሻላል። ለዚህ ዘመን ዓላማ ትክክለኛውም ነገር ይኸው ነው። የዚህን እንቆቅልሽ ምስጢር ማን ይፈታዋል? Nur wir alle zusammen. Herzlichen Dank. <stark>